አርባ ዓመት ከስድስት ወር ገደማ የሰው ዘር ጥንታዊ መሰረት ወይም የቅድመ ሰው እናት እየተባለች ስትደነቅ ኖራለች። በሁለት እግሮች ቆማ ቀጥ ብላ ትራመድ እንደነበረ የተነገረላት የ3 ነጥብ 2 ሚሊዮን ዓመታት ዕድሜ ማስቆጠሯ የተመዘገበላት ድንቅነሽ ወይም ሉሲ አሁን እርሷ ብቻ ቀዳሚዋ እንዳልነበረች የቅሪታ አጽም ተማርማሪዎች ተገንዝበውታል። አፋር ውስጥ ሉሲ ከተገኘችበት ከሃዳር በስተሰሜን 35 ኪሎ ሜትር ራቅ ብሎ ወራንሶ ሚሌ በተሰኘው ቦታ የተገኘችው ቅሪታ አጽም ዕድሜዋ ከ3.3 እስከ 3.5 ሚሊዮን ዓመት የሚገመት መሆኑ ተገልጿል። በሳይንሳዊ መጠሪያ አውስትራሎፔቴከስ ዳየር ሜዳ በአፋርኛ ዳየር ሜዳ ተብላለች። የቅርብ ዘመድ ማለት ነው ትርጉሙ። ግኝቱን መላው ዓለም ዛሬ ዋና እርዕሰ ጉዳይ አድርጎታል። ስለዚህ ጉዳይ ቅሪታ አጽሙን ያገኙት ሳይንቲስት ዶክተር ዮሐንስ ኃይለ ስላሴ ምን ይላሉ? እንግዲህ ያው የሰው ልጅ በተፈጥሮው ስለ ሰው ዘር አመጣጥ ሲነሳ ያው እያንዳንዱንም ሰው የሚመለከት ጉዳይ ስለሆነ በመክሮ የሚከታተለው ጉዳይ ነው። ይሄ ደግሞ አሁን ብቻ ሳይሆን በየጊዜው በተለያየ ወቅት ከኢትዮጵያ አዳዲስ ነገሮች የቅድመ ሰው ዝርያ የሚመለከቱ አዳዲስ ነገሮች በተገኙ ቁጥር የዓለምን ሕዝብ ትኩረት እየሳበ ነው የምናየው። ስለዚህ የዛሬውም የተለየ አይደለም። በተለይ አዲስ የሰው ዝርያ ተሰየመ ሲባል ሰው ለማወቅ በጣም ይጓጓል። ለዚህም ነው በዛሬው ዕለት ታትሞ ወጣው ጽሑፍ ላይ አስመልክቶ እንግዲህ ዓለም እየተነጋገረበት ይገኛል። እንግዲህ ያው ያ ምክንያቱ አይመስለኛል። እንግዲህ በአውስትራሎፔቴከስ አፈረንሲስ እና በአውስትራሎፔቴከስ ዳይር ሜዳ ምንድን ነው ግንኙነታቸው? ምንድን ነው ልዩነታቸው? እስቲ ትንሽ ይህን አጠር አድርጎ ቢያስረዱን። እንግዲህ በመጀመሪያ እድሜያቸው አንድ አይነት እድሜ ነው። እንግዲህ የሉሲ ዙርያ የሆነው የአውስትራሎፔቴከስ አፈረንሲስ ብለን የምንጠራው ከሶስት ነጥብ ዘጠኝ ሚሊዮን እስከ ሶስት ሚሊዮን ዓመት አካባቢ ድረስ በረጅም ጊዜ የቆየ ዝርያ ነው። ይሄ አሁን የተገኘው አዲስ ዝርያ ደግሞ እስካሁን የምናውቀው ከሶስት ነጥብ አምስት እስከ ሶስት ነጥብ ሶስት ሚሊዮን ዓመት ባለው ጊዜ ውስጥ ነው። እነዚህም ነው እንግዲህ እነዚህ ሁለት ተዛማጅ ዝርያዎች አንድ ላይ በአንድ አካባቢ ይኖሩ ነበረ ለማለት የቻል ነው ማለት ነው። እንግዲህ አንዳንድ ሳይንቲስቶች አሁን የሚጠይቁት ነገር ምንድን ነው፣ እንዴት አድርገው ነው ሁለት በጣም የሚቀራረቡ ዝርያዎች አንድ ላይ በአንድ ወቅት ሊኖሩ የሚችሉት የሚለውን ጥያቄ ሲያነሱ ተሰምቷል። እንግዲህ ከአንዳንድ ካነበቡት አስተያየቶች ማለት ነው። ዛሬ እና አሁን እኛ ያደረግነው ምንድን ነው እነዚህ ሁለቱ በቅርጻቸው እንዴት ይለያያሉ የሚለው ላይ ነው እንግዲህ ያተኮር ነው። ያንን ካደረግን በኋላ እንደዚህ ተለያይተው በምን አይነት ሁኔታ አብረው ሊኖሩ ይቻሉ የሚለው የቀጣዩ ጥናት አካል ይሆናል ማለት ነው። ነገር ግን አሁን በቅርጻቸው እና በይዘታቸው ምን ልዩነት ቢያሳዩ ነው ይህ አዲስ ዝርያ የተባለውን የሚለው አንደኛ ይህ አዲስ ዝርያ ከሉሲ ዝርያ ወይም አውስትራሎፒቴከስ አፋረንሲስ ስለየት የሚያደርገው ምንድን ነው? የጥርሶቹ ቅርጽና መጠን፣ የመንጋጋዎቹ ቅርጽና መጠን፣ እነዚህ ሁሉ ተዳምረው እስካሁን ድረስ በአሷለት በከሳ ፍራንሲስ ወይም ዝርያ ውስጥ ያላየነው ነው አይነት ልዩነት የሚያሳዩ ስለሆኑ ነው እንግዲህ ወደ አዲስ ዝርያ የመደብ ናቸው። ልዩነት ያመጣው ለምሳሌ በመንገጨላ፣ በጥርሳቸው ጥንካሬ እና የመሳሰለው ምንድን ነው የአመጋገብ ልዩነት ነበረ በዛ ወቅት ወይስ፣ ያው አንድ አይነት ነበር የሚመገቡት? ምናልባት እንግዲህ እነዚህ ከአንድ ቦታ ወደ አንድ ፈንጠር ብለው የሚኖሩ የመንደር ሰዎች አይነት ወይም ቡድን አይነት ነገር? ነው በእንደዚህ ሁኔታ ነው ልናየው የምንችለው? እንዴት ነው? አዎ እንግዲህ አሁን ያነሳኸው ነጥብ በጣም ጥሩ ነጥብ፣ ምክንያቱም ብዙ ጊዜ ልዩነቶች በዝርያዎች መካከል ልዩነት በተለይ ተዛማጅ በሆኑ ዝርያዎች መካከል ልዩነት የሚኖረው አንደኛ የሚኖሩበት አካባቢ ውስንነትም ሊሆን ይችላል። አንዳንድ ዝርያዎች የተወሰነ ምባራዊ የአየር ሁኔታ የሚፈልጉበት ጉዳይ አለብ አንዳንዶቹ ገላጣ የሆነ አካባቢ መኖር የሚችሉ አሉ። ሌሎቹ ደግሞ ምናልባት ብዙ ዛፍ ያለበት አካባቢ መኖር የሚችሉ ይኖራሉ። አንዱ ያ ነው። በቦታ ሀቢታት የምንለው ነገር ማለት ነው። ሀቢታት ለይተው መኖር ይችላሉ። ሁለተኛ ደግሞ ምንድን ነው የሚመገቡት እነዚህ ቅድመ ዝርያዎች። ምን አይነት የተለያየ ምግብ ቢመገቡ ነው እንደዚህ አንዱ የአንዱን ምግብ ሳይሻማ። ምክንያቱም ውድድር ካለ አንደኛው መጥፋቱ ነው። ስለዚህ መጥፋትን ለማስወገድ ሲሉ የተለያየ የራሳቸው ድርሻ የሚይዙበት ሁኔታ ይፈጠራል ማለት ነው። አድማጮቻችን፣ ስለ አውስትራሎፔቴከስ ዳየር ሜዳ በመጪው ሳምንት በሳይንስና ኅብረተሰብ ቅንብራችን ሰፋ አድርገን ለማቅረብ እንሞክራለን።